Yeah, yeah, Mary Kaldem's radio. Tabiano. <laughs> ሰላም ላይ ጋር አመሰግናለው ቀጥሎ ለኔ ብሎ ጎኔ የቆመ የአማራ ክልል ህዝብ አመሰግናለው የአማራ ክልል መንግስትም በጣም አመሰግናለሁ። በወልቃይት አማራ የማንነት ጥያቄ ጋራ በተያያዘ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውድና አስር እስረኞች ማምሻውን ከእስር ተፈቶ ኮሎኔል ደመቀ ዘውዱ ናቸው የሰማችሁት። በዕለቱ በአቢ ርዕስ ዜናውን ተከትሎ ይቀርባል። የካቲት 12 ቀን ልክ የዛሬ 81 ዓመት ምረት 81 ዓመት በኢትዮጵያ ምን ሆነ ይሆን? ጣሊያን አገሩ ኢትዮጵያን የተቆጣጠረ መስሎት በአካፋ በዶማ ባገኘው መሳሪያ ሁሉ ህዝቡን ጨርሷል። ቤቱን አቃጥሏል። ቤት ውስጥ እንዳለ ሰው ኢትዮጵያዊ ሙላቱ ላይ አቶ ከበደ ሙላቱ ንጋት ይባላሉ ስለ የካቲት 12 ታሪክ ያወግናል። በሁለተኛው አጋማሽ ክፍለ ጊዜ ይዘናል፣ ወቅታዊ ዘገባዎች፣ ሳምንታዊ ቅንብሮች፣ አፍሪካ ንቅሶች፣ ስፖርት፣ ስፖርትና ጤና በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ የካቲት 12 2010 ዓ ም ዝግጅቶች ጋር አስተናጋጆች አሉላ ከበድና አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሀንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን ዜናዎች እናሰማለን። የአውሮፓ ህብረት የውጭ ግንኙነት ጉዳዮች ቃል አቀባይ ዛሬ ባወጣው መግለጫ በኢትዮጵያ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች አብረው እንዲሰሩ ጠየቀ። የኢትዮጵያን ወቅታዊ ሁኔታ አስመልክቶ የህብረቱ የውጭ ግንኙነት በሰጠው በዚሁ መግለጫ የጠቅላይ ሚኒስትር ኃይለማርያም ስልጣን መልቀቅ በአገሪቱ የመተማመንና የእርግጠኛነት ሁኔታ መጥፋትን እንደሚፈጥር ጠቅሶ የህዝቡን ጥያቄዎች ለመመለስ የተነገሩትን አዎንታዊ ለውጦች ሙሉ በሙሉ መቀጠል ለመጪው አዲስ መንግስት በጣም ጠቃሚ መሆኑን አመልክቷል። አያይዘውም ለቀውሱ ዘላቂ መፍትሄ ለመስጠትና ሰላማዊ መፍትሄ ለማምጣት የሚደረገው የሚረዳው ባለስልጣኖች፣ ተቃዋሚዎች፣ መገናኛ ብዙሃን፣ ሲቪል ማህበራት፣ በአጠቃላይ ሁሉም ባለ ድርሻ አካላት ተካፋይ የሚሆኑበት ገንቢ ውይይት ማካሄድ ብቻ እንደሆነም አስገንዝቧል። የአስቸኳይ ጊዜ አዋጁ እንደገና መደንገጉ ይህን ሰላማዊ ሽግግር የማምጣቱን ሁኔታ አደጋ ላይ የሚጥል እንደሆነም ያመለከተው የህብረቱ መግለጫ አዋጁ በተቻለ መጠን በጣም ለአጭር ጊዜ እንዲሆን በኢትዮጵያ ህገ መንግስት የተደነገገውን ሰብአዊና መሰረታዊ የሰው ልጅ መብት ይዞታን የማይጥስ ሊሆን እንደሚገባ የአመጽ ተግባርም መወገድ እንዳለበት አመላክቷል። በመጨረሻም እንደ የኢትዮጵያና የኢትዮጵያውያን ልባዊ ወዳጅነታችን በአገሪቱ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች በጋራ እንዲሰሩ ሲል የአውሮፓ ህብረት መግለጫ አበክሮ አሳስቧል። በደቡብ አፍሪቃ ያሉ ተማሪዎች አዲሱ የደቡብ አፍሪቃ ፕሬዚዳንት ሲሪል ራማፎሳ ስለ አገሪቱ ሁኔታ ያደረጉትን የመጀመሪያ ንግግር አጥብቀው ነቅፈዋል። አዲሱ ፕሬዚዳንት በአገሪቱ ያሉትን በርካታ ፈተናዎች የሚመለከት ተጨባጭ እቅድ ይኖራቸው እንደሆንም ተጠራጥረዋል። ራማፎሳ ተወዳጅነት ያልነበራቸውን ጃኮብ ዙማን በተኩ ማግስት ባለፈው አርብ ባደረጉት ንግግር ሰፊ እቅድ አቅርበዋል። በደቡብ አፍሪካውያን የታላቁን መሪያቸውን ፈለግ እንዲ ይከተሉም መክረዋል። በህብረት ሆነን በሀገራችን ታሪክ እንሰራለን ሲሉ በአብዛኛው መልካም አቀባበል ላደረገላቸው ምክር ቤት ተናግረዋል። ለአገራችን ባለን ፍቅር ተሳስረን ባለፈው ያደረግነውን አሁንም እንደግመዋለን። የተደቀኑብንን ፈተናዎች ቆርጠን በመነሳት እንወጣቸዋለን። አብረን በመስራትም ኔልሰን ማንዴላ ሕይወታቸውን በሙሉ የጣሩበትን ፍትሐዊና ጽኑ ማህበረሰብ እንገመነባለን ሲሉ ነው ራማፎሳ የተናገሩት። ከዚያ በኋላ አርባ የሚሆኑ የገዢው ፓርቲ የአፍሪካ ብሔራዊ ኮንግሬስ አባላትና ተቃዋሚዎች ተከራክረውበታል። ራማፎሳ ባደረጉት ንግግር ያቀረቡት ከትምህርት እስከ ጤና አጠባበቅ የሚደርስ እቅድ እያንዳንዱ ተብጠልጥሎ ጥያቄ እንደቀረበበትም ተዘግቧል። ፍሎሪዳ ክፍለ ግዛት በሚገኝ የሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተ ተኩስ አስራ ሰባት ሰዎች ከተገደሉ ወዲህ ጠመንጃ የሚገዙት ሰዎች ማንነትን አስመልክቶ ያለው ፌዴራላዊ ምርመራ እንዲጠብቅ የሚደረገውን ጥረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እየደገፉ መሆናቸውን የዋይት ሀውስ ቤተ መንግስት ጠቁሟል። ዶናልድ ትራምፕ የጠብ መንጃ ገዢዎች የታሪክ ጀርባን የማጣራቱን ተግባር የመፈጸሙ ጉዳይ እንዲከበር ስለሚቻልበት ሁኔታ ከሪፑብሊካዊ ሴኔተር ተወካይ ሴኔተር ጆን ኮርኒንና ከኮኔቲኬት ዲሞክራት ሴኔተር ክሪስ መርፊ ጋር መነጋገራቸውን የዋይት ሃውስ ቃል አቀባይ ሴራ ሃከቢ ሳንደርስ ገልጻለች። መርፊ የረጅም ጊዜ ጸረ ጠመንጃ ተሟጋች ናቸው። ሩሲያ ባለፈው አመት ዩናይት ስቴትስ ባካሄደችው ምርጫ ጣልቃ ገብታለች የሚለውን ክስ ክሬምሊን ዛሬ አስተባበለ። ክሱ መሰረት የለውም ሲሉ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮ ለጋዜጠኞች ተናግረዋል። የዩናይት ስቴትስ ልዩ ካውንስል አስራ ሶስት ሩሲያውያንና ሶስት የሩሲያ ተቋማት ባለፈው አመት የተካሄደው ምርጫ ዶናልድ ትራምፕን ሊጠቅም በሚችልበት መንገድ ለማራመድ ሲሉ ህገወጥ የሆነ የመረጃ ጦርነት ዘመቻ አካሂደዋል የሚል ክስ ከመሰረቱ ቀናት ካለፉ በኋላ ነው የማስተባበያው ቃል የተሰጠው። የዩናይት ስቴትስ ፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩት ሮበርት ሙለር በሩሲያውያኑ ላይ ያቀረቡት ክስ ከክሬምሊን ጋር ግንኙነት ያለው ዋና መስሪያ ቤት ሴንት ፒተርስበርግ የሆነው የኢንተርኔት ምርምር አገልግሎት የማህበራዊ መገናኛ ብዙሀን ኩባንያ አስራ ሁለት ሰራተኞችና ተቋሙን በገንዘብ የሚረዱት ሰው የማሰናክሉን ጥረት አስተባብረዋል የሚል ነው። ባለ ሰላሳ ሰባት ገጹ የክስ ሰነድ ሩሲያውያኑ ሴረኞች የማሰናከል ጥረታቸውን ከትራምፕ የምርጫ ዘመቻ ጋር የማስተባበር ፍላጎት እንደነበራቸውም ጠቁመዋል። ይሁንና ከትራምፕ የምርጫ ዘመቻ ክፍል ከሩሲያውያኑ ጋር በማሴር የተከሰሰ ወይም የከሰሱት ሰው የለም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ከሰሜን ኮሪያ ጋር የመነጋገር ፍላጎት እንዳላት እያመለከተች ነው። ይሁንና በኮሪያ ልሳነ ምድር ያለው የኒውክሌር ቀውስ በቅርብ ጊዜ ሰላማዊ መፍትሔ ያገኛል ብሎ ማመን ያስቸግራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ከሰሜን ኮሪያ ጋር ያለውን የመነጋገሪያ መስመር ክፍት የማድረግ እቅድ እንዳላቸውና የኪም ጆንግ ኡን መንግስት ለመነጋገር ዝግጁ መሆኑን የሚያሳይ ምልክት ይኖር እንደሆነ እያዳመጡ መሆናቸውን ትላንት እሁድ ተናግረዋል። ኢራንና እስራኤል መካከለኛው ምስራቅን በወረራ ማመስ ተግባር እየተወነጃጀሉ ይገኛሉ። በክልሉ የደቀነውን አደጋ እየተባባሰ ነው በማለትም ሁለቱም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት በጀርመን የሚዩኒክ የጸጥታ ጉባኤ ላይ ባሰሙት ንግግራቸው ኢራን በአስር ዓመት ጊዜ ውስጥ ኒውክሊየር ቦምብ ትሰራለች ብለው አስጠንቅቀዋል። የአሜሪካ ድምፅ ዘጋቢ ሄንሪ ሬጅዌል ከሚዩኒክ ያጠናቀረውን ዘገባ እየተባባሰ የመጣው የኒክሌር ጦርነት ስጋት በጉባኤው ላይ እንዳጠላ ገልጧል። ቆንጅታየ ዝርዝሩን ይዛለች። በአገር ውስጥ የሙስና ወንጀል ክስ እያንዣበበባቸው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ትናንት እሁድ የጸጥታ ጉባኤ ላይ ባሰሙት ንግግር በጥብቅ ሲያስጠነቅቁ ከኢራን ጋር የተደረሰው ስምምነት ያቺ ሀገር የኒውክሌር መሳሪያ ባለቤት የምትሆንበት ቀን እየተቃረበ ነው፣ ደግሞም በአስር ዓመት ውስጥ ታደርገዋለች ብለዋል። እስራኤል ውስጥ ተመቶ የወደቀ የኢራን አብራሪ አልባ አውሮፕላን ስባሪ ነው ያሉትም ብቅ አድርገው ያሳዩት ኔተንያሁ በኢራን ወራሪነት ምክንያት በክልሉ የነበሩ ሕብረቶች ተቀያይረዋል ብለዋል። It's brought Arabs and Israelis closer together as never before. And in a paradoxical way, አረቦችንና እስራኤልን ከአሁን ቀደም ታይቶ በማያውቅ ደረጃ አቀራርቧል። የማይሆን ነገር ሊመስል ይችላል፣ ነገር ግን ይሄ መሆኑ የሰላሙን አድማስ እንዲሰፋ፣ ወደፊት ደግሞ በእስራኤልና በፍልስጤማውያን መካከል ሰላም እንዲፈጠር መንገዱን ሊከፍት ይችላል። ኔቴንያሁ ይህንን ንግግር ባሰሙ በሰዓታት ጊዜ ውስጥ ሀገራቸው ጋዛ ውስጥ የተለያዩ የፍልስጤማውያን ይዞታዎችን ደብድባ ሁለት ሰዎች ገላለች። የአየር ጥቃቱ የተካሄደው ድንበሩ አካባቢ በፈነዳ ቦምብ አራት እስራኤላውያን ወታደሮች ከቆሰሉ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር ሞሐመድ ጃቫድ ሻሪፍ የኔተንያሁን ንግግር ፌዝ ሲሉ አጣጥለውታል። እስራኤል ጎረቤቶቿ ላይ ወረራ መፈጸም፣ በጅምላ መበቀል፣ በየቀኑ ሶሪያ፣ ሊባኖስና ሌሎችም ሀገሮች ላይ ድንበር ዘለል ጥቃት ማድረስን ፖሊሲዋ አድርጋለች። አስከትለውም ሀገራችን በክልሉ በመከባበር ላይ የተመሠረተ ሰላም እንዲሰፍን ስትጠይቅ ቆይታለች ብለዋል የኢራኑ የውጭ ጉዳይ ሚኒስትር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ያዳነች ሳዬና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በዝግጅታችን የጊዜ ሰሌዳ መሠረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ አርብ እለት ክሳቸው እንዲቋረጥ ከተወሰነው በወልቃይት የአማራ ማንነት ጥያቄ ጉዳይ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና አስር እስረኞች ማምሻውን ከእስር ተፈተዋል። ጎንደር ከተማ ለሶስት ቀናት በተጠራ አድማ ሳቢያ የንግድና የትራንስፖርት አገልግሎት መቋረጡን ነዋሪዎች እየገለጡ ነው። በጎንደር ከተማ ተቀስቅሶ ከነበረው ተቃውሞ ጋር በተያያዘም በርካታ ሰዎች በተከሰሱበት መዝገብ ክሳቸው ሲቋረጥ ሁለት የዋልድባ መነኮሳትና አንድ ግለሰብ ክስ አለመቋረጡን ጠበቃቸው ገልጠዋል። ዛሬ በነበረው ችሎት መነኮሳቱ በማረሚያ ቤት ውስጥ የሃይማኖት ልብሳቸውን እንዲያወልቁ በድብደባና መሬት ለመሬት የተጎተቱ በደል ተፈጽሞባቸዋል የሚል ለፍርድ ቤቱ ማመልከታቸውን ጠበቃቸው ጨምረው ገልጠዋል። ጽዮን ግርማ የሁሉንም ዘገባዎች ዝርዝር ይዛ ቀርባለች። የወልቃይት መፍትሄ አፈላላጊ ኮሚቴ አመራር የነበሩት ኮነሬል ደመቀ ዘውዱ በዛሬ ሁለት ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን የቤተሰቡ አባል የሆኑ አቶ ወረታው አዛና የተባሉ ግለሰብ ኮነሬል ደመቀን እንዲያገናኙን ማምሻውን ጠይቂያቸው ነበር። ወደ ቤት እየገባ ነው። መንገድ ተዘግቶ ኑሮ፣ አሁን በፖሊስ ኃይል ተዘግቶ ወደ ቤት እየገባ ነው። አሁን እየገባ ነው። አቶ ወረታው፣ የኮኖሬል ደመቀ ወንድም ኖት አይደል? ቤተሰብ ምን ተሰማው? ሰላማዎች እሳቸው ተፈተው ሲያገኙ እጅግ እጅግ እጅግ ላቅ አለ ደስታ ላቅ አለ ደስታ። እንደዛ ይ ደስታም እንዲሁ አይቼ ሰምቼ ባላቆም በፊት እኔም ሆነ ሌላ ሰው ሜዝን ያህል ተደስቶ ያ ትልቅ ደስታ። ለአማራ ህዝብ እንኳን ደስ አለው። ለጀግናው የጎንደር ህዝብ እንኳን ደስ አለው። ከእጅ ቀለበቱ አስገባው። አመሰግናለሁ። ኮሎኔል ደመቀን ማግኘት እችላለሁ? አቶ ኮሎኔል ደመቀ አሁን ገና ከበኪራ ወርዶ ወደ ቤት እየገቡ ነው። እዚህ ላይ ፈላልገው በር መግቢያ ሰው ቤት ቆይ ቆይ ቆይ፣ ንሳጠው ቆይ እንኳን ከእስር ተፈቱ። አሜን አሜን። ሰላም ላይ እንደ ያለ አመሰግናለሁ። ቀጥሎ ለእኔ ብሎ ጎኔ የቆመ የአማራ ክልል ሕዝብን እናመሰግናለሁ። ያው የአማራ ክልል መንግስትም በጣም አመሰግናለሁ ና እግዚአብሔር ይመስገን። ደህና ነኝ፣ ሰላም ወጥቻለሁ። ከዚህ በላይ መናገር አልችልም። እረፍት ማድረግና ሁኔታውን መከታተል አለብኝ። ሌላ ጊዜ ብታነጋግሩኝ ይሻላል አሉ መዋሏን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቤት ውስጥ የመቀመጥ አድማ ለሶስት ቀናት መጠራቱን የገለጹት አንድ ነዋሪ ማምሻውን አነጋግሬያቸው ነበር። ምንም እንቅስቃሴ ነው በእግር እንቅስቃሴ ብቻ ነው የተሽከርካሪ ፖሊስ፣ የአምቡላንስና የመንግስት የጽፈ መሰረ ነክሽ የሚንቀሳቀስ ሱቆች፣ የገበያ ቦታዎች፣ የመንግስት መስሪያ ቤት የመሳሰሉት ነገሮች ተከፍተው ነበር። ሱቆች ምናምን እንደተዘጉ ነው እና ሲቀለሙ፣ ምናሉ ያልከፈቱ ተብሎ ማለት። ሲቀለሙ ማለት ማን ነው የሚቀልማቸው? ንግድና ኢንዱስትሪ የክፍለ ከተማ ማለት ነው። ያልከፈቱት ላይ ምልክት እያደረገባቸው ነበር። ምልክት እያደረገው ለቅጣት ማለት ነው። ባጃጆች ፓርኪንግ ቦታ የቆመ የለም። እነሱን ራሱ ሊፈቱ ብሎ የነበረ በየቦታ በሚመቻቸው ቦታ በየግቢ ቤተሰብ ቦታ ስለሆነ ያቆማቸው። ለምንድን ነው ስራ ማቆም አድማ የተጠራው? ስራ ማቆም አድማ የተጠራው የሕዋት አመራሮች ይውረዱ። ዜና ጥያቄ ሉ ከተማው ሕዝብ ተስማምቷል። በዚህ አድማው ለሚመሰል በአይስማማም አንዳንድ ወጣቶች አሉ እና ከመሀልም የጸጥታ አካል ጥሩ አይደለም፣ ደስተኛም ስላልሆነ ማለት ነው። በአመራር ሂደቱ ያው ለውጥ የሚፈልግ ነው የሚመስል ጉልህ የጸታ አካል ቁመ እያየነ ነበር። ባዛች አሰራር ታሽሸሮች አሰራር አሁን ቁመ ሲያየነ ነበር። ለስንት ቀን ነው ይሄ አድማ ይደረጋል የተባለው? ለሶስት ቀን ከሰኞ እስከ እሮብ። አድማው ጠሪ ያለው በምንድን ነው የተላለፈው? የደረሰ የሰማኸው መረጃ አለ አንተ? ወረቀት በታ ወረቀት። ጎንደር ብቻ ነው? ጎንደር ዙሪያ ያሉ ሌሎች ቦታዎች ይሄ ነገር ተግባራዊ ተደርጓል? የሰማኸው ነገር አለ? ጎንደር ከተማ ብቻ። ጎንደር ከተማ ብቻ። በሌላ በኩል በዛሬው ዕለት አቶ ተሻገር ወልደ ሚካኤል በተባሉት ሌላ የወልቃይት ኮሚቴ አባል ስም በሚጠራ መዝገብ ከተከሰሱት የሰላሳ ከተከሰሱ ሰላሳ አምስት ተከሳሾች መካከል የሰላሳ ሁለቱ ክስ ሲቋረጥ የዋልድባ መነኮሳት የሆኑት አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት ክስ አለመቋረጡን ጠበቃቸው አቶ አማሀ መኮንን ለአሜሪካ ድምጽ ገለጹ። ያለፈው አርብ አካባቢ ይመስለኛል ያው መንግስት በጀመረው አካሄድ መሰረት መዝገባቸው ወይም ክሳቸው ከተቆረጠላቸው ከተቋረጠላቸው ሰዎች መካከል ወይም ታሳሪዎች መካከል እና አባ ገብረየሱስ የተከሰሱበት መዝገብ ያሉ እነ ተሻገር ወልደ ሚካኤል በሚል የሚታወቀው መዝገብ አንዱ እንደሆነና በዛ መዝገብ ላይም እንደውም አንዳንዶቹ ስማቸው ተጠቅሶ ክሱ የተቋረጠላቸው መሆኑን በሚዲያ ሰምተናል። ስለዚህ ዛሬ ችሎት ስንቀርብ፣ የእኛም እምነት እንደዚሁ በዚሁ በተነገረው በሚዲያ በተላለፈው መሰረት ክሳቸው የእነ አባ ገብረየሱስም ይቋረጣል የሚል ነበረ። ከዛም ባለፈ እንደውም ወደ ችሎት ከመግባታችን በፊት ክሳቸው የተቋረጠ መሆኑና ይህንኑ የሚገልጸው ደብዳቤ የተዘጋጀ መሆኑ መረጃ ደርሶን ነበረ። እንግዲህ በዚህ ሁኔታ እያለን ችሎት ተሰይሞ መዝገቡ ተጠርቶ እየተስተናገደ ባለበት ሁኔታም የተቋረጠላቸውን ተከሳሾች ስም ዝርዝር የሚገልጽ ደብዳቤ በአቃቢያት በኩል ለፍርድ ቤቱ ተሰጥቷል። ፍርድ ቤቱ በኋላ ላይ ግን ክሳቸው የተቋረጠላቸውን ተከሳሾች በንባብ ሲገልጽ እነዚህ ሁለት የዋልባ መነኮሳት ስም እና የአንድ ሌላ ተከሳሽ ስም በመዝገብ ውስጥ ያለ እሳቸው ከተቋረጠላቸው ተከሳሾች ዝርዝር ውስጥ አልተጠቀሰም፣ አልተገለጸም እና ትንሽ ግራ የመጋባት ሁኔታ ነው የተፈጠረው በሁላችንም። አቃቤ ሕግ በቀሩት ተከሳሾች ላይ የሚያሰማውን ምስክር ለመለየት ተጨማሪ ቀነ ቀጠሮ እንዲሰጠው በመጠየቁ መዝገቡ ለሚቀጥለው ሳምንት መቀጠሩን የገለጹት አቶ አመሀ በሌላ በኩል መነኮሳቱ በማረሚያ ቤት ይፈጸምብናል ያሉትን በደል ለፍርድ ቤት ማመልከታቸውን ተናግረዋል። እንደሚታወቀው አባገበ መነኮሳት ናቸው። የሃይማኖት ስርዓቱ በሚያስገድደው መሰረት የራሳቸው አልባሳት ይጠቀማሉ። ወደ ማረሚያ ቤት ሲገቡ ደግሞ እንግዲህ ማረሚያ ቤቱ ያው የቀጠሮ እስረኞችን የሚያለብሰው ዩኒፎርም አለ ይህንን እንዲለብሱ የተጠየቁበት ሁኔታ ነበር፣ እንደገቡ አካባቢ በኋላ ግን ያም፣ ለፍርድ ቤት አቤታ በማቅረባችን እና ምናልባቱም በማረሚያ ቤቱም በእስር ቤቱም ይህንኑ በመረዳት ይመስላል ይህን ጥያቄ አቁመ ነበረ። በኋላ ላይ ግን ይህንን የሃይማኖት ልብሳቸውን እንዲያወልቁ የማስገደድ የማስገደድ ብቻ ሳይሆን በእነሱ በኩል ስንሞት ብቻ ነው ይህንን ልብስ ልናወልቅ የምንችለው አናወልቅም በሚል ማረሚያ ቤት ደግሞ ታወቁ ይገባል በሚል ባለመግባባት ከአንዳንድ በመሳጭ እነሱ ቀስም ከሚጠቅሷቸው የማረሚያ ቤት ሰራተኞች እና ላፊዎች ጋር አለመግባባት ተፈቷል። አለመግባባት ብቻ ሳይሆን በተለይ አባ ገብረ ስላሴ ድብደባው እንደተፈጸመባቸው ማንገላታት፣ መሬት ለመሬት ሁሉ እንደተጎተቱ ታ ያቀርባሉ። አባ ገብረ ኢየሱስም በተለይ በአሁኑ ጊዜ ከዚሁ ጋር በተያያዘ በቅጣት መልክ ይሁን እሳቸው በማያውቁት ምክንያት ማረሚያ ቤት ውስጥ ዞን አምስት እየተባለ በሚጠራው ክፍል እንዲገቡ መደረጋቸውና ያዞን አምስት የሚባለው ክፍል ደግሞ እንደ እስረኛ አቋያየት በጣም አስቸጋሪ ቦታ መሆኑንም እና ብዙ ጉዳት እየደረሰባቸው መሆኑን እንደሆነ ችሎቱ የገለጡት። ችሎትም እንግዲህ ይህንኑ በጽሑፍ አድርገን እንድናቀርብና ችሎቱ ተገቢ የሚለውን ትእዛዝ እንደሚሰጥበት ቃል ገብቶ ነው የተለያየ መሪያ መንግስት የፖለቲካ ምህዳሩን ለማስፋት እስረኞችን እንዲፈታ ባስታወቀው መሰረት በተለያየ መዝገብ የሚገኙ እስረኞችን በተመለከተ አቃቤ ሕግ ክስ እያቋረጠ ሲሆን ሁኔታው እየተበታተነ በመሆኑ የክስ ማቋረጥ ሂደቱ እንዴት እየተከናወነ እንደሚገኝ ወጥ የሆነ መረጃ የለም ሲሉ ያነጋገር ናቸው ጠበቆች ገልጸዋል። በዚህ መዝገብ ላይ ክሳቸው የተቋረጠው ተከሳሾች ጠበቃ የሆኑት አቶ አለኸኝ ምህረቱ በበኩላቸው አሁንም በርካታ ደንበኞቻቸው ከእስር እንዳልተለቀቁ ወይም ክሳቸው እንዳልተቋረጠ ተናግረዋል። ጎንደር ከተማ ላይ ተጠርቷል የተባለውን የሶስት ቀን አድማ በተመለከተ መረጃ እንዲሰጡን የአማራ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን አልተሳካልንም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጽዮንን ለዝግጅቷ እናመሰግናለን። በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን የቦንሶ ወረዳ ፖሊስ አሸባሪዎችን አሳፍራችሁ ወደ ከተማዋ አስገብታችኋል በሚል ሁለት ሰዎችን ማሰሩ የሲዳማ ሀርነት ንቅናቄ አስታወቀ። የመጓጓዣ አገልግሎትን የተጠቀሙት በቅርቡ ከእስር የተፈቱ አባላቱ እንደሆነም ገልጿል። የፖሊስን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዘጋቢያችን መለስካቸው አመሃ ዝርዝሩን አድርሶናል። የካቲት ስምንት ቀን ሁለት ሺህ አስር ዓ ም ከዘዋይ ማረሚያ ቤት በምህረት የተፈቱት የሲዳማ አርነት ንቅናቄ የአመራር አባላት አቶ ሰለሞን ናዩ፣ አቶ ደበሳ ዳካንና አቶ ተሾመ ደበበን ወደ በንሳ ከተማ በመኪና ያደረሱት ሁለት ሰዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን የሲአር ዋና ጸሐፊና የጽሕፈት ቤት ኃላፊው አቶ ለገሰ ላንቃሞ አስታወቁ። ሦስቱ የንቅናቄው አመራር አባላት ቀደም ሲል ተፈርዶባቸው በዝዋይ ማረሚያ ቤት መቆየታቸውን ለቪኦኤ ያስረዱት አቶ ለገሰ መንግሥት በሰጣቸው ምህረት መሠረት ባለፈው ሐሙስ ተፈትተዋል ብለዋል። በነጋታው ሦስቱ ተፈቺዎች ወደ በንሳ እንደሄዱም አቶ ለገሰ አብራርተዋል። ከዚህ ከሐዋሳ የሲአን አመራሮችም አብረው ሄደው ነበር እና የአካባቢ ሰው በእልልታና በሆታ ደስ እያለው በዝማሬ ደረሰ አጅቋቸው ሲሄድ በዛሬው ቀን ባለፈው በዘጠኝ አሸባሮችን ጭናችሁ መጥታችኋል፣ ታስራችኋል በማለት ሚዲያም ባለበት የባንሳ ሲዳምኛ ሬዲዮ ጣቢያ ጋዜጠኛም ባለበት በትክክለኛው በሰላም የገባበትን ወደ ሌላችን በመስጠት እኛ ሳናውቅ እንዴት ይፈታሉ በማለት ሹፌር ጢሞቶስ ዋንሰራን እና ባለመኪናውን ነው ያሰሩት ዛሬው ቀን በዛሬው ቀን ድርጊቱን ፈጸሙ የተባሉት የበንሳ ፖሊስ አዛዥ መልካሙ አየለን የመኪናው ባለቤትና ሾፌር በእርግጥ ታስረው ስለመሆናቸው ለማጣራትና የታሰሩበትን ምክንያትም ለመጠየቅ ደጋግመን ስልክ ብንደውልም ልናገኛቸው አልቻልንም። በስልኩ መመሪያ መሠረት የድምፅ መልእክት ብናስቀምጥም ምላሽ ለጊዜው አላገኘንም። የሲዳማ አርነት ንቅናቄ ዋና ጸሐፊ አቶ ለገሰ እንደሚሉት ሰዎቹ ተፈተው ወደ ተለመደው ሥራቸው እንዲመለሱ ንቅናቄው የተቻለውን ሁሉ እያደረገ ነው። ለአካባቢው መስተዳደርም መልእክት አለኝ ይላሉ። እንግዲህ መንግስት ምህረት አድርጎላቸው የፈታቸውን ቤተሰብ በደስታ በእልልታ ትጠብቅ የነበሩን መልሶ ወደ ሐዘን ወደ ማሰር፣ ወደ ችግር ሰዎችን ወደ ያልሆነ አቅጣጫ ከምራት የአካባቢ መሰረት ተመልሶ የሕዝብን መረጋጋትና ሰላም በአባጁ መሰረት ጸጥታ እንዲሆን ማድረግ ሲገባው ሌላ ነገር እየፈጠረ ስለሆነ ከዚህ ከድርግቱ እንድታረም እንፈልጋለን። የመኪናው ባለንብረትና አሽከርካሪው ይህ ዘገባ እስከተጠናቀቀበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኙ ዋና ጸሐፊው ለቪኦኤ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ተከታዩ ወደ ጎረቤት ኬንያ ይወስደናል። ባለፈው ሳምንት መጀመሪያ የተጠናቀቀውን የኢትዮጵያ መንግስትና የኦጋዴን ነጻ ውጭ ግንባር ይመለከታል። ዳዊት ግልሙ ነው ከናይሮቢ ያደረሰን። የኢትዮጵያ መንግስትና የኦጋዴን ነጻ ውጭ ግንባር ድርድር ከጀመሩ 24 ዓመት ሆኗቸዋል። በዚህም ለድርድር አርባ ጊዜ ቢገናኙም እስካሁን ግን ከስምምነት መድረስ አልቻሉም። በቅርቡ የተደረገው የሶስት ቀናት ድርድርም ለሌላ ድርድር ቀጠሮ በመያዝ ተጠናቋል። በ1998 የኦጋዴን ነፃ አውጪ ግንባር ተደራዳሪ በመገደሉ የፊት ለፊት ድርድሩ ቆሞ የነበረ ሲሆን በ2012 በኬንያ መንግስት አደራዳሪነት እንደገና እንዲጀመር ሆኗል። ከአደራዳሪዎቹ አንዱ የሆኑት የኬንያ ጋሪሳ ግዛት ገዢ አቶ አሊ ኮራኔ ከ2012 ወዲህ የኡጋዴን ነፃ አውጪ ግንባርና የኢትዮጵያ መንግስት የአሁኑን ጨምሮ አራት ጊዜ እንደተገናኙ ገልጸው የአሁኑን ድርድር እንዲህ ያስቀምጡታል። አሁን የተካሄደው የሁለቱም ወገኖች ተወካዮች ተሟልተው የተገኙበት ዋናው ድርድር ሳይሆን ከዋናው ድርድር በፊት መከናወን በሚገባቸው ሁኔታዎች ላይ የወገኖቹ ተወካዮች የተመካከሩበት ስብሰባ ነው። ከሁለቱም ወገኖች አራት አራት ሰው ተልኳል። እነርሱ ድርድሩን ያመቻቻሉ። በንግግሩ ወቅት ሁሉም ጉዳዮች ቀርበዋል። የፖለቲካ የጸጥታ፣ ማኅበራዊና ምጣኔ ሀብታዊ፣ የሀብት ክፍፍል፣ ሰብዓዊ መብቶችና ሰብዓዊ ጉዳዮች ሁሉ ናቸው የተነሱት። የኦጋዴን ነጻ ውጭ ግንባር በሳምንቱ ማብቂያ በኬንያ ከሚገኙ የኦጋዴን ማህበረሰብ ጋር እየተደረገ ስላለው ድርድር መክረዋል። በዝግጅቱ ላይ የነበሩት የኦጋዴን ነጻ ውጭ ግንባር ውጭ ግንኙነት ኃላፊ አቶ አብዱራህማን ሜሪን የድርድሩን ሁኔታ እንዲህ ያብራራሉ። ይህ ስብሰባ ሀሳብ ለማብላላት የተደረገ ነው። ከሁለቱም ወገን የተውጣጡ ሰዎች ነበሩ። የእኛ ሐሳብ ስለ ወደ ፊቷ ኢትዮጵያ በአጠቃላይ በተለይ ደግሞ ስለ ኦጋዴን የሰላም ሁኔታ ያለንን ተቃውሞ ለኢትዮጵያ መንግሥት ለማሳወቅ ነበረ። የኢትዮጵያ መንግሥትም በኦጋዴን ስላለው የሰላም ሁኔታ ሐሳቡን ነግሮናል። በጉዳዩ ላይ ሐሳብ ተለዋውጠናል። የእኛ ጥያቄዎች ምን እንደሆኑ እነርሱ ያውቃሉ። እኛም እነርሱ ምን እንደሚፈልጉ እናውቃለን። በኮንፈረንሱ ጭብጥ ላይ ቴክኒካዊ ችግር ነበረ። ሂደቱ እየቀጠለ ያለ ነው፣ ምክንያቱም የንግግሮቹም አካል ነው። የኢትዮጵያ ተቃዋሚዎችና ሌሎችም ቡድኖች በሀገር ውስጥ እየተደራደሩ ናቸው። እኛም ከኢትዮጵያ ተቃዋሚዎች ጋር መደራደር እንፈልጋለን። እኛ መነጋገር የምንፈልገው ከኢትዮጵያ መንግሥት ጋር ብቻ ሳይሆን በአጠቃላይ ከኢትዮጵያ ሕዝብ ጋርም ነው። ከትላንት ወዲያ በናይሮቢ የኦጋደን ተወላጆች ምክክር ሲያደርጉ አንድ ስሙ እንዲገለጽ ያልፈለገ የኦጋደን ተወላጅ የኦጋደን ነጻ አውጪ ግንባር እያደረገ ስላለው የሰላም ድርድር የአካባቢው ተወላጆች እንዴት ይመለከቱታል ብዬ ጠይቀው ነበር። ድርድሩ ያው በሰላም ቢያልቅ የሁላችንም ምኞት ነው፣ ምክንያቱም ብዙ ዓመታት ነው ጦርነቱ እየተካሄደ የነበረው። ስለዚህ ተደራድረው በሰላም ቢጨርሱት መልካም ነው የሚል አስተያየት ነው ያለኝ። ቀጣዩ የሰላም ድርድር በቅርቡ ይካሄዳል ተብሎ ብነገርም ቀነ ገደብ ግን አልተቆረጠለትም። የኦጋዴን ነጻ አውጪ ግንባር የውጭ ግንኙነት ኃላፊ አቶ አብዱራህማን ሜሄሪ ለወደፊቱ ንግግር በአዲስ አበባ የሚሆነ ነገር ይወስናል ሲሉ መልስ ሰጥተዋል። ስለ ድርድሩ የኢትዮጵያ መንግስት ግን እስካሁን በይፋ የገለጸ ነገር የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። ኢትዮጵያን እየገጠሟት ያሉት ፈተናዎች በአስቸኳይ ጊዜ አዋጁ ሊፈቱ እንደማይችሉ የዩናይትድ ስቴትስ ዩናይትድ ስቴትስ ስጋቷን እየገለጠች ነው። በአዲስ አበባ የዩናይትድ ስቴትስ ኤምበሲ ያወጣውን መግለጫ መነሻ በማድረግ ቃል አቀባዩ ኒኮላስ በርነትን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ መንግስት የአገሪቱን ወቅታዊ ቀውስ ለመፍታት ያወጣው የአስቸኳይ ጊዜ አዋጅ ዩናይትድ ስቴትስን አላሳመነም። እናም በበርካታ ጉዳዮች የኢትዮጵያ መንግስት አጋር የሆነችው ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን ተችታለች። አዲስ አበባ የሚገኘው ኤምባሲዋ በሳምንቱ መጨረሻ ባወጣው መግለጫ የዚህን አዋጅ መውጣት በብርቱ እንደሚቃወም አስታውቋል። መሰረታዊ በሆኑት የመሰብሰብና ሀሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንን ያንጸባረቁት ኢትዮጵያን እየገጠሟት ያሉት ፈተናዎች በተሻለ የሚፈቱት በሕብረተሰቡ ሙሉ ተሳትፎና በሁሉም የተለያዩ አስተሳሰቦችና አስተያየቶች ነው። ይህ ደግሞ ሰዎች በግልጽና ገንቢ በሆነ ሁኔታ ሐሳባቸውን የሚገልጹበት ምህዳር መኖሩን ይጠይቃል። ያንን በአስቸኳይ ጊዜ አዋጅ ስር ማድረግ አስቸጋሪ ይመስላል። በቅርቡ የተመለከትነውን መሻሻል ማበረታታት እንፈልጋለን። የፖለቲካ ምህዳሩ እንዲሰፋ ለረጅም ጊዜ ስንናገር ቆይተናል። የአስቸኳይ ጊዜ አዋጁ ግን ያንን እንዳያደናቅፍ እንሰጋለን። ዩናይትድ ስቴትስ በዲሞክራሲ በሰብአዊ መብትና በመሰል ጉዳዮች ከኢትዮጵያ መንግስት ጋር ያላት ልዩነት በአብዛኛው የምታነሳው በዝግ ውይይቶች እንደሆነ የሚናገሩ ወገኖች አሉ። የሰሞኑ መግለጫ ግን በአደባባይ ከተገለጹ ጠንከር ያሉ ልዩነቶች የሚደመር ነው። የኤምባሲው ቃል አቀባይ በበኩላቸው አቋማቸውን ይፋ ከማድረግ ወደ ኋላ ብለው እንደማያውቁ ነው የሚናገሩት። አዎንታዊ የሆነ ነገር ስናይ ስለ እርሱ ለመናገር እንሞክራለን። በተገቢው መንገድ የማይሄድና አሳሳቢ የሆነ ነገር ስናይም ያንን በማንሳት እንናገራለን። እናም በእርግጠኛነት በቅርብ ሳምንታት ውስጥ የተወሰኑ አዎንታዊ ለውጦችን እያስተዋልን ነበር። በሺዎች የሚቆጠሩ እስረኞች መለቀቅና ዲሞክራሲያዊ ለውጥ ለማካሄድ ያለን ቁርጠኛነት በተመለከተ የተሰጡ ተጨማሪ መግለጫዎች የአሁኑ አስቸኳይ ጊዜ አዋጅ ግን አዎንታዊ እርምጃ አይደለም። ያንን መናገር አስፈላጊ እንደሆነም እንገነዘባለን። የኢትዮጵያ መንግስት ግን አዋጁ ወቅታዊውን ችግር ለመፍታት አስፈላጊ መሆኑን አስታውቋል። በሳምንቱ መጨረሻ መግለጫ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት አዋጁ የወጣው ችግሮቹን በመደበኛው አካሄድ መፍታት ባለመቻሉ ነው። መንግስት እነዚህ ችግሮች ባለፉት ወራቶች በተለያየ መልክ ለመፍታት ጥረት አድርጓል አደረጃጀቱን ቀይሮ ወደ አንድ ኮማንድ አምጥቶ እስከታች ድረስ ወደ ክልልም ጭምር ተመሳሳይ እቅድ አውጥተን ለመስራት ሙከራዎች አድርገናል። በእነኚህ ሙከራዎች በዋነኛነት የመደበኛ የሕግ አግባቦችን ተከትለን ነው እነኛን ስራዎች ስንሰራ የነበረው። በእነኚህ የመደበኛ የሕግ አግባቦች ተከትለን በእቅድ በጋራ ተቀናጅተን የምንሰራቸው ስራዎች ለጊዜው ወቅታዊ የሆኑ ለውጦቹን ለማሳየት ጥረት ያደጉ ቢሆንም ይሄ ድርጊት ግን በተደራጀና በተቀናጀ መልኩ እንደገና በተለያየ አግባብ የቀጠለበት ሁኔታ ነው የምናየው። ስለዚህ ይሄን አሁን በመደበኛው የህግ አግባብ በጀመርነው መልክ ይቻላል አይቻልም በሚል ሰፊ ውይይት አካሄደንበታል። በነገራችን ላይ በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይይት አካሂደዋል። ለ አስራ ሰባት ቀን በቆየው የመጀመሪያው ግምገማ ላይ ገምግሞ ለውጡ በአስራ አምስት ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምጽ ወስኖ ነበር። እየተለየው ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጥን ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያዩ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው። በሀገሪቱ የተከሰተውን ሁከትና የሰው ሕይወት መጥፋት አሳሳቢነት በተመለከተ የመንግስትን ሀሳብ እንደምትጋራ ዩናይትድ ስቴትስ ማስታውቃለች። ልዩነታቸው በመፍትሄ እርምጃው ላይ እንደሆነ ነው ኒኮላስ ባርኔት የሚያብራሩት። አዎ፣ ያ በቅርቡም የገለጥነው ጉዳይ ነው። በሳምንቱ መጀመሪያ አምባሳደሩ መልእክት ማስተላለፋቸውን ታስታውሳለህ ሁሉም ኢትዮጵያውያን ገንቢ በሆነ መንገድ እንዲሳተፉ በማበረታታት ንብረት ማውደም፣ በሌሎች ላይ ጥቃት መፈጸም ወይም የሕይወት መጥፋት ሐሳብን ለመግለጥ ተገቢ መንገድ እንዳልሆነም በግልጥ በማስቀመጥ ኢትዮጵያውያን የተሻለ የወደፊት ሕይወት እንዲኖራቸውም እንደሚያግዝ በመጠቆም ያ አቋማችን ፈጽሞ አልተቀየረም። መንግሥት እነዚህ ሁኔታዎች እንደሚያሳስቡት መግለጡን እንረዳለን። ነገር ግን የአስቸኳይ ጊዜ አዋጁ እነዚያን ችግሮች ለመፍታት የተሻለ መንገድ አይደለም። በኢትዮጵያ የቀጠለውን የተቃውሞ እንቅስቃሴ ተከትሎ ከዩናይትድ ስቴትስ ወገን መግለጫ ሲወጣ ግልጽ ልዩነትም ሲንጸባረቅ የመጀመሪያው አይደለም። በተለይም ማይክል ሬኖር በአምባሳደርነት ከመጡ ጊዜ ጀምሮ አገራቸውና ኤምባሲው በኢትዮጵያ ወቅታዊ ጉዳዮች ላይ ያላቸው አቋም በተለያዩ መንገዶች ተገልጿል። አምባሳደሩ ከጥቂት ወራት በፊት ለአሜሪካ ድምፅ ሲናገሩ ስለ ጸረ ሽብር ህጉ አተገባበር የሚከተለውን ብለዋል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል እና ጸረ ሽብር ህጉ ሊመለከታቸው አይገባም። በዚሁ በጸረ ሽብር ህጉ ምክንያት ስለታሰሩ ታዋቂ የፖለቲካ መሪዎች People who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. We we do encourage uh, the Ethiopian government, both publicly and privately, uh, to consider the impact of using the anti-terror legislation in ways that may seem uh, more intended. ይበልጡን ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሀሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የእነኚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ሕጉን ፖለቲካዊ እንቅስቃሴን ለማቀዝቀዝ በሚመስል ሁኔታ የመጠቀምን ችግር እንዲያጤነው በይፋም በግልም ግንኙነቶቻችን እናበረታታለን። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን አስመልክቶ እስካሁን ለዲፕሎማቲክ ማህበረሰቡ ማብራሪያ አልሰጠም። በዚህ ጉዳይ ላይ ገለጻ ለማድረግ የውጭ ጉዳይ ሚኒስቴር ለቅዳሜ ይዞት የነበረው ፕሮግራምም ወደ ነገ ተላልፏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ስርጭታችንን እያጋመስን ነው ዛሬ ዕለቱ የካቲት 12 2010 ዓ ም ቀደም ብለን በመግቢያችን ያስተዋወቅ ነው ቅንብር ነው ቀዳሚው 81ኛው የኢትዮጵያውያን የሰማዕታት ቀን መታሰቢያ ሁለት ቅንብሮች አሉ። በዚህ ዙሪያ ከአዲስ አበባ የደረሰን ነው። ቀዳሚው የኢትዮጵያ ጋዜጠኞች የሀገራቸውን ታሪክ ለሕዝቡ በሚገባ ያስተዋወቁ አይመስለኝም በማለት ይወቅሳሉ። የዛሬው የንጉሴ አክሊሉ እንግዳ የ81ኛውን የኢትዮጵያውያን የሰማዕታት ቀን መታሰቢያ አስመልክቶ ያዘጋጀው ቅንብር ላይ ይህን ቅሬታ የሚያሰሙት እንግዳችን ስለ ዛሬው ቀደም ብለን እንደጠቀሙ ነው። 81ኛው የካቲት 12 የሰማዕታት መታሰቢያ ቀን ከንጉሴ ጋር በነበራቸው ቆይታ ነው የሚያሉት። ንጉሴ፣ መስመሩ ያንተና እንግዳህ ነው፣ መቀጠል ትችላለህ። አመሰግናለሁ። ተቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስካሁን አራት ሺህ ያህል የታሪክ ሰነዶች በኃላፊነት ይዘው ሲኖሩ፣ አንድም ያነጋግራቸው ጋዜጠኛ ስላልነበረ ዛሬ በከፍተኛ የዕድሜ ጫናና በጤና መታወክ ላይ ሆነው ብሶታቸውን ያሰማሉ። ዕድሜያቸው ሰማንያ ስድስት ደርሷል። በቅርብ ስለማውቃቸው እንደ ልጅነት ጊዜህ አንተ ጋሼ እያልክ ብታነጋግረኝ ይመቸኛል አሉ። ተስማማን። አቶ ከበደ ሙላት ንጋት ቅሬታ አሁን ነው የሚታበሰው እንጂ ከዚህ ቀደም ቅር እንዳለ ለምን ሁሉ ነገር መነገር ነበረበት? በሀያ ሰባተኛው ነፃነት በዓል ለህዝቡ መጋየት ሲገባው አልተገለጽም። በ208 ዓ ም ማለት መናገር ነበረባቸው ነበረባቸው። ይህም ብቻ ሳይነገር በመቅረቱ በጣም አዝናለሁ። አሁን የጡረታ ጊዜህን እንዴት ነው የምታሳልፈው? እንዲሁ በረፍት። ከአሁን ቀደም ያዥኋቸው የታሪክ አዋቂዎች ያላዩት በጣም ሚስር ሆኖ የቆየው መዝገብ ባይነ ስር ስላለፈ ያንንም መቆውን ህዝቡም እንዲያውቀው ለማድረግ እድል አጋጥሞኛል፣ እና እሰራበት ነገራል። ጥሩ ትናገራለህ፣ ትመሰክራለህ። እመሰክራለሁ። ጋዜጠኞችም እየመጡ ያነጋግረዋል። እስካሁን ድረስ አልመጡ ነበረ። አካሁን በኋላ ይመጣል ብዬ ተስፋ አደርጋለሁ። ልክ ነው። ታሪክ እንዲህ አይነትን ትልቅ ሰው ታሪክ መሻማት ያስፈልጋል። ስለማን ሰማ እኮ ነው። ሬዲዮም ዛሬ የካቲት አስራ ሁለት ነው። የካቲት አስራ ሁለትን እንዴት ታስታውሰዋለህ? ጣሊያን አገሩ ኢትዮጵያን የተቆጣጠረ መስሎት በአካፋ በዶማ ባገኘው መሳሪያ ሁሉ ህዝቡን ጨርሷል። ቤቱን አቃጥሏል። ቤት ውስጥ እንዳለ ሰው ኢትዮጵያዊ ቤቱ በላዩ ላይ ተቃጥሎበታል። ቤቱ ሲቀጥል ሱም በአብሮ ተቃጥሏል ማለት ነው። ይህንን ጣሊያን ሰርተዋል። ጣሊያን የሰራውን ህዝቡ እንዲያውቀው ማድረግ ይገባ ነበረ። ጋዜጠኛ ሲባል ሁሉም አንድ አይነት ጠባይ የለውም። ጥሩ ኢትዮጵያዊ ጋዜጠኛ አለ። ጥሩ ኢትዮጵያዊ ያልሆነ ጋዜጠኛም ባጸውፋው አለ። ያ እየፈራ ይሆናል፣ መንግስቱ እየፈራ ይሆናል። የታሪክ አዋቂ ሰው ጋዜጠኛ በተለይ መፍራት የለበትም። እውነቱን ማውጣት ያለበት። እውነቱን ደብቆ ቁጭ ካለ ጋዜጠኛ አይደለም። ስም ብቻ ነው ያዘው ስም ብቻ ነው ያዘው። የካቲት አስራ ሁለትም ታሪክ እኮ በሚገባ አልተነገረም። በዓሉ ሲከበር እንኳ ሰው የለም እኮ ቤተ ክርስቲያን ውስጥ እንዲሁ ባዶ ነው። አርበኞች ብቻ የተወሰነ ቁጥር ያላቸው ሄደው ያከብሩታል እንጂ ህዝቡ እንዲያውቀው አልተደረገም በሚገባ። ልክ ነው የካቲት አስራ ሁለት ሰፋ ያለ ታሪክ የሚነገርበት ዘመን ነው። ይህንን የዓለም ህዝብ እንዲያውቀው ማድረግ ያስፈልግ ነበር። የካቲት አስራ ሁለት ቀን ሺህ ዘጠኝ መቶ ሀያ ዘጠኝ ዓመተ ምህረት የዛሬ ሰማንያ አንድ ዓመት የግፍ ተግባር የተፈጸመበት በመሆኑ ይታወሳል። ቦምቡን የወረወሩት ብዙ ጊዜ የሚነገረው አብርሃም ደቦጭና ሞገስ አስገዶም እንደነበሩ ነው። ከዓመታት በፊት እማሆይ ሂሩተ ስላሴ ዘበአታ በዚሁ በቪኦኤ ተጠይቀው ስሞን አደፍርስ የሚባልም አለ፣ ታክሲ ነጂ፣ የታክሲ ሾፌር ብለው ተናግረው ስለነበረ የስሞን ታሪክ አሁንም ከአብርሃም ደቦጭና ከሞገስ አስገዶን ጋር ሲጠቀስ ቆይቷል። ዛሬ ደግሞ ለታሪክ ምሁራን ምስጋና ይግባቸውና እነ ዶክተር ታምራት ኃይሌ እና አቶ አበባው አያሌው ቦምቡን የወረወሩት እነዚህ ሰዎች ብቻ ሳይሆኑ ሌሎችም ከጀርባ እንዳሉ በገንዘብ በመርዳት፣ ቦምቡን በመግዛት፣ በማቀበል በሁሉም የተባበሩ ሰዎች ለምሳሌ ስብሀት ጥሩ ነህ፣ ሀጂ በዳሶ ዳባ ብሩ እንዲሁም ደግሞ በሻህ ውረድና ሌሎችም እንደነበሩበት የታሪክ ምሁራኑ ጠቅሰዋል። ሴራው ከዚህ ከአዲስ አበባ ለንደን ንጉሠ ነገሥቱ በስደት ካሉበት ቦታ ድረስ የተያያዘ እንደነበርና ይህንንም ንጉሠ ነገሥቱ ሳያውቁ እንደማይቀር የታሪክ ምሁራኑ ገልጸዋል። እግዚአብሔር ኢትዮጵያን ኢትዮጵያ የሚል ስም እንዲ እንዲኖራት አድርጎ በሰላም አኖሯታል። ወደፊትም ያኖራታል ብለን ተስፋ እናደርጋለን። አቶ ከበደ ሙላት ንጋትን አመሰግናለሁ። ሰፊ ጤና፣ ረጅም ዕድሜ ይመኛለሁ። እግዜር ይስጥልኝ። ንጉሴን ለዘገባው እናመሰግናለን። አድማጮች የካቲት 12 የሰማዕታት መታሰቢያን አስመልክቶ ከአዲስ አበባ የተቀናበረውን ነበር የተከታተላችሁት። አሁን ደግሞ ወደ ወደ ዋሽንግተን ዲሲ መለሳችሁ። የካቲት 12 ቀን የኢትዮጵያ የሰማዕታት ቀን ዛሬ በኢትዮጵያና በዓለም ዙሪያ በተለያዩ አገሮች በሚኖሩ ኢትዮጵያውያን በመታሰብ ላይ ነው። ልክ የዛሬ 81 ዓመት የኢጣሊያ ወረራ የፋሽስት ኢጣሊያ ጦር በአዲስ አበባና አካባቢዋ ላደረሰውና ከ30 ሺህ በላይ ንጹሐን ለተገደሉበት የግፍ ጭፍጨፋ መንግሥት ለኢትዮጵያ ሕዝብ ካሳ እንዲከፍል የሚለውን ጨምሮ በርካታ ጥያቄዎችን ያነገቡ ሰላማዊ ሰልፎች በዋሽንግተን የኢትዮጵያና የቫቲካን ኤምባሲዎች ደጃፍና ሌሎች አካባቢዎች በመካሄድ ላይ ናቸው። አቶ ከባዱ በላቸው ዓለም አቀፍ ትብብር ለኢትዮጵያ መፍትሄ የተባለው ቡድን አባልና የዋሽንግተን አስተባባሪ ናቸው። በስልክ ያነጋገራቸው አሉላ ከበደ ነው። ቀጥሎ ይቀርባል። ዓለም አቀፍ ትብብር ለኢትዮጵያ መፍትሄ በሚል ስር የሚካሄደው ንቅናቄ ዛሬ ሰማንያ አንድ አመት በፊት ጣሊያን ኢትዮጵያ ውስጥ ያደረሰችው ግፍ፣ ጭፍጨፋ እና ስቃይ ትክክለኛ ፍትህ ለማምጣት የተቋቋመ ድርጅት ነው። በርካታ አመታትን አሳልፏል። ኢትዮጵያ ውስጥ ጨምሮ በተለያዩ ከተሞች እና በተለያዩ ሀገር የሚኖሩ ኢትዮጵያኖች የሚሳተፉበት ነው። የዘንድሮ ሰማንያ አንደኛው ነው። ይሄ ግብረ ሀይል በተጓዳኝ የሰማዕታትን ቀን አስታውሶ ለማክበር የሚደረግ ጥረት ነው። መልካም አቶ ከባዱ፣ ከሰላሳ ሺህ በላይ ንጹሀን ኢትዮጵያውያን የተገደሉበትን ያን ዘግናኝ ጭፍጨፋ ያን ግፍ በተመለከተ የጣሊያን ኤምባሲ ደጃፍ የምታደርጉት ትዕይንት አለ፣ እንዲሁም ቫቲካን ኤምባሲ ደጃፍ። እስኪ ስለ ጥያቄዎቻችሁ ያስረዱ ነው። ጥያቄዎቹ በመጀመሪያ ለጣሊያን መንግስት የሚቀርቡ ጥያቄዎች ናቸው። አንደኛ የጣሊያን መንግስት በትክክለኛው መንገድ ለኢትዮጵያ ሕዝብ ካሳ አልከፈለም፣ ያ እንዲከፈል ለመጠየቅ ነው። ሁለተኛ በዛ ወቅት ከኢትዮጵያ የተሰረቁ የተለያዩ የሀገር ቅርጾች በሙሉ አልተመለሱም። መረጃዎች አሉ፣ የቴት ቦታ እንደሚገኙ ሁሉ ይታወቃል። እነሱን በሙሉ እንዲመለሱ ለመጠየቅ ነው። ሶስተኛ፣ ኢትዮጵያ ውስጥ በተደረገው ጨፍጨፋ ዋናው ኃላፊ የነበረው ሮዶልፎ ግራዚያኒ የሚባለው የጣሊያን ጀኔራል አገሩ ሲመለስ በፋሽዝነት ከሶ እስር ቤት ያሳለፈ የጦር ወንጀለኛ የተባለ ነው በጣሊያን መንግስት ራሱ ሳይቀር። አሁን ከሰባ ዓመት በኋላ ያ ተረስቶ እንደ ጀግና ለመቁጠር በተወለደበት አፍ ላይ በተባለው ከተማ የተሰራለት መታሰቢያ አግባብ የለውም በሚል የተጀመረ ክስ ነበረ። እሱን የፀረ ፋሺስት ንቅናቄ የሚያደርጉት ጣሊያኖች ጋር ተባብረን ያንን ስናካሄድ ነበረ። ቅድም እንደጠቀስከው ዘንድሮ ይሄንን መታሰቢያ ያሰራው የአፊሌ ከተማ ከንቲባ ዚሪ የሚባለው እና ሌሎች ሁለት ከተማዋ ምክር ቤት አባላት ከእስር ከገንዘብ ቅጣት ተወስኖባቸዋል። በዛው በአፊሌ ፍርድ ቤት የአንድ ጥሩ ደረጃ የደረስንበት ነው። ቀጥሎ ደግሞ መታሰቢያው እንዲፈርስ ወይም ደግሞ የግራዚያኒን ነገር እንዳይጠቅስ ወደ ሌላ አይነት ነገር እንዲቀየር ለማድረግ እየተደረገ ነው። እሱ ይቀጥላል። በሌላ በኩል ደግሞ ከዚህ ጋር ተያይዞ በወቅቱ ከጣሊያን ጋር ከተባበሩት አንዷ የነበረችው ቫቲካን በብዙ ማስረጃዎች እንደሚታወቀው በወቅቱ ሙሶሎኒ ኢትዮጵያ ለመውረር ሲያስብ የደገፈች እና ከመደገፍ ማልፋ ጦሩን ባርካ የምትሄዱት ለቅዱስ ለሆነ ጦርነት ነው በሚል ለእያንዳንዱ ወታደር በኪስ የሚያዝ መጽሐፍ ቅዱስና መስቀል ሰጥተው ነው የላቁት። ያን ያህል ትብብር ያደረገች ናት። ቫቲካን ግን እንደ ሃይማኖት ሀገርነቷ ቁንጮነቷ፣ ዓለም ላይ የሚደረጉ ግፎችን በሙሉ እየተከታተለች ቫቲካን የተሳተፍበትም ያልተሳተፍበትንም ይቅርታ እንደምትል ሁሉ ይሄ ደግሞ የበለጠ ቀጥታ ቫቲካን የተሳተፈችበት ስለነበረ ያንን ጥፋት እንደነበር ትክክል እንዳልነበረ አምና ለኢትዮጵያ ሕዝብ ይቅርታ ለማድረግ ነው። ስለዚህ ዛሬ ይህንኑ ነው። በሚመለከት እንግዲህ በተለያዩ ከተሞች ይደረጋል። በዓለም ዙሪያ ነው የሚደረገው። ለምሳሌ በጣሊያን ሀገር ባለፈው ቅዳሜ ተደርጓል፣ በሮም እና በቤሊኖ በምትባል ከተማ ውስጥ፣ በሳውዝ አፍሪካ፣ በዚምባብዌ አፍሪካ ውስጥ፣ በለንደን እንግሊዝ እንዲሁም በስቶክሆልም የተለያዩ ፕሮግራሞች ይደረጋሉ። እዚህ በሰሜን አሜሪካ ደግሞ ቶሮንቶ፣ ቫንኮቨር እና እዚህ ዋሽንግተን ዲሲ በአሜሪካ ውስጥ በተለይም ዳላስ፣ ዴንቨር፣ እና አትላንታ እንዲሁም ሚያሚ በጸሎት እና በሕዝባዊ ስብሰባዎች ይካሄዳል። የቫቲካንም የጣሊያንም ኤምባሲ እዚህ ዋሽንግተን ዲሲ ስለሆነ ያለው ዋናው እዚህ ዋሽንግተን ዲሲ ነው። ዛሬው ከሰዓት በኋላ በዚህ ሀገር አቆጣጠር ከቀኑ ሰባት ሰዓት ጀምሮ በጣሊያን ኤምባሲ ደብዳቤ እናስገባለን። እንደተለመደው በየአመቱ እንደምናደርገው ተወካዮችን አስገብተን ከኤምባሲ ተወካዮች ጋር ይነጋገራሉ። ደብዳቤውን ይቀበሉና መልስ ይሰጣሉ። ከዛ በመቀጠል ወደ ቫቲካን ኤምባሲ እንሄዳለን። ኤምባሲ በር ላይ ጥያቄዎቻችን ያሰማለን። እነዚህ ናቸው እንግዲህ አጭሩ። መልካም አቶ ከባዱ በላቸው፣ አለም አቀፍ ትብብር ለመፍትሄ የተባለው ኢትዮጵያዊ ድርጅት በዛሬው ዕለት በዋሽንግተን ዲሲ በሚያካሄደው ሰላማዊ እንቅስቃሴ የካቲት አስራ ሁለት የሰማዕታት መታሰቢያ ዝግጅት ከዋሽንግተን ዲሲ አስተባባሪዎች አንዱ፣ ዝግጅታችሁ ተሳካ እንደሚሆን ተስፋ አድርጋለሁ። ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም በድርጅቱ ስም እና በራሴ ስም በጣም አመሰግናለሁ። አድማጮች የምትከታተሉት በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ነው። አሁን ቀጣዩ ሳምንታዊ ቅንብር ጤና፣ አዘጋጅና አቅራቢ ሶሎሞን አባተ ናይጄሪያና ብራዚል ውስጥ በታሪክ ታይቶ የማይታወቅ ስፋት ያላቸው የክትባት ዘመቻዎች እየተካሄዱ ናቸው። ሁለቱም ዘመቻዎች ያነጣጠሩት ቢጫ ወባ ላይ ሲሆን ግቡ የበሽታውን ወረርሽኝ መግታትና በመጪዎቹ ስምንት ዓመታት ጊዜ ውስጥ ችግሩን ከገጸ ምድር ማጥፋት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዚህ በያዝነው የአውሮፓ ዓመት ውስጥ ናይጄሪያ 25 ሚሊዮን ሰው ለመከተብ አቅዳለች። በመሆኑም 2018 ናይጄሪያ በቢጫ ወባ ላይ የምታካሄደው እጅግ ግዙፉ ዘመቻ ነው የሚሆነው። የዓለም የጤና ድርጅትም ዘመቻውን የሚያካሄዱ በሺዎች የሚቆጠሩ የጤና ባለሙያዎችን በክትባቱ አሰጣጥ ላይ አሰልጥኗል። ኮጊ፣ ኳራ ዛንፋራና ቦርኖ በሚባሉ ስቴቶች ውስጥ ወደ ሦስት ሺህ የሚሆኑ ክትባት ሰጪ ቡድኖች ናቸው የሚሰማሩት። በየአካባቢዎቹ በተለያዩ የእርስ በርስ ብጥብጦች ወይም መናቆሮች፣ ከዘንድሮው ድርቅና ረሃብ እንዲሁም የቦኮ ሐራም ሁከት ምክንያት የተፈናቀለው ሰውም ብዙ ነውና በየመጠለያ ጣቢያውም ነው ዘመቻው የሚካሄደው። በእነዚህ ግዛቶች ውስጥ ዘጠና ከመቶ የሚሆነውን ሰው በመድረስ የቢጫ ወባን መተላለፍ መቀነስ የዚህ የአሁኑ ዘመቻ ግብ መሆኑን የዓለም የጤና ድርጅቱ ቃል አቀባይ ታሪቅ ያሴሬቪች ለቪኦኤ ገልጸዋል። ይሄ ቢጫ ወባን የማጥፋቱ ተነሳሽነት አካል ነው። ቢጫ ወባ የሚተላለፈው በቢንቢ በመሆኑ ምክንያት ጨርሶ ማጥፋት በጣም ከባድ ተልእኮ ነው። ሆኖም ለተከታታይ ዓመታት እየተጠቀምንበት ያለነው ውጤታማ የሆነ ክትባት ስላለን ለመከላከል ይቻላል። በመሆኑም ሰውን በዘመቻ መክተብ ወረርሽኝ እንዳይከሰት ለመቆጣጠር ይረዳል። ብራዚል ውስጥ እየተካሄደ ያለው ዘመቻ በእጅ የሚገኘውን ክትባት በተቻለ መጠን ስፋት ላለው ሰው ማዳረስና ጊዜ መግዛት ነው። ሪዮ ዴ ጃኔይሮና ሳኦ ፖሎ ውስጥ የዓለም የጤና ድርጅት እከትባለሁ ያለው 24 ሚሊዮን ሰው ይሁን እንጂ የክትባቱ መጠን ለአንድ ሰው ሙሉ ክትባት መስጠት ሳይሆን አንድ አምስተኛው ድርሻ ብቻ ነው የሚሰጠው። በሙሉ ክትባት አንድ ሰው ዕድሜውን ሙሉ ከቢጫ ወባ የተጠበቀ ይሆናል። አንድ አምስተኛው ሲሰጠው ግን ለዐሥራ ሁለት ወራትና ከዚያም ጥቂት ረዘም ላለ ጊዜ ለቢጫ ወባ ቫይረስ ሳይጋለጥ ይቆያል። በዚህ አያያዝ ክትባቱ የማይቋረጥና በየዓመቱ የሚዞር ነው የሚሆነው። እንዲህ አይነቱ የአጭር ጊዜ መከላከያ ስትራቴጂ የመድኃኒት እጥረት ላለባቸው አካባቢዎች ሁሉ ይሠራል። የዓለም የጤና ድርጅት በመጪዎቹ ሰባት ዓመታት ውስጥም ይሁን መቼም ቢጫ ወባን ማጥፋት ይሳካለት ይሆን? ወደፊት ባለሙያ ይዘን እንመክርበታለን። ለማንኛውም ከአስራ ሰባቱ የዘላቂ ልማት ግቦች ሶስተኛው በሁሉም ዕድሜ ላይ ለሚገኝ ማንኛውም ሰው ጤናማ ሕይወትን ማረጋገጥና ደህንነትን ማራመድ ነውና የዓለም ሁሉ ትኩረት እስከ 2030 ዓ ምት በአውሮፓ የዘመን አቆጣጠር ገዳይና አዋኪ የሆኑ የጤና እክሎችን ሁሉ ማቆም ነው። አድማጮች፣ አሁን ሳምንታዊው ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ በትላንቱ የዋድላሄራ ሜክሲኮ ግማሽ ማራቶን ኬንያዊቷ ዳያና ኬምታይ ኪፕዮኬ የስፍራውን አዲስ ክብረ ወሰን በማስመዝገብ አጠናቃለች። በሳምንቱ ማብቂያ በጀርመን በፖላንድ፣ በፈረንሳይና ዚህ በዩናይትድ ስቴትስ ያዳራሽ ውስጥ ስፖርት ውድድሮች ተካሂደዋል። የእግር ኳስ ግጥሚያ ውጤቶችንም ይዘናል። አብራችሁን ቆዩ። የትላንቱን ሰላሳ ሁለተኛውን የሜክሲኮ ዋድላሄራ ግማሽ ማራቶን ሩጫ ዜና አላስቀድም እንዳልኩት በሁለቱም ጾታ ያሸነፉት የኬንያ አትሌቶች ናቸው። የሴቶቹን አዲስ የስፍራውን ሬኮርድ በማስመዝገብ በአንድ ሰዓት ከአስር ደቂቃ ያሸነፈችው ዳያና ኬምታይ ኪፕዮቄ ናት። ኢትዮጵያና ፔሩ የሁለተኛና ሦስተኝነቱን ስፍራ ወስደዋል በላቲን አሜሪካ ማራቶን ፈጣኗ ሯጭ ማዳይ ፔሬዝ ሰባተኛ ሆናለች ለቦስተን ማራቶን እየተዘጋጀች ባለችበት ወቅት ነው እንዲህ በርቀት ያጠናቀቀችው ጥሩ ምልክት አይደለም ተብሏል በወንዶቹ ኬንያዊው ጆን ዋንጋንጊ ሌላው ኬንያዊ ሮንዛብ ኪሊሞ እና። ኢትዮጵያዊው ዳዊት ፈቃዱ ቀዳሚዎቹ ነበሩ። ሲጀመር ሲጠናቀቅም በዚሁ መልክ ሆኗል። አንድ ሰዓት 3 ደቂቃ 49 ሴኮንድ ተመዝግቧል። ያንደኛው ሁለተኛው የተቀደመው በአንዲት ሴኮንድ ብቻ ነው። ዳዊት ፈቃዱ ሶስተኛ፣ 1 03 53 በዚህ በ32 ኛው የዋድላሄራ ግማሽ ማራቶን 15 ሺህ ሯጮች የተሳተፉ ሲሆን ሜክሲኮን በመጭው ወር ቫለንሲያ ስፔን ለሚደረገው የዓለም ግማሽ ማራቶን ሻምፒዮና ለማዘጋጀት የታለመ ነው ተብሏል። ባጭር ባጭሩ በዓለም ትላልቅ ከተሞች በሳምንቱ ማብቂያ የተካሄዱ የአዳራሽ ውስጥ ስፖርት ውድድሮችን አይቼ አበቃለሁ። ቅዳሜና እሁድ ዶርትሙንድ በተካሄደው የጀርመን የአዳራሽ ውስጥ ሻምፒዮና በሴቶቹ 3000 ሜትር በ1500 የአውሮፓ ብር ሜዳሊያ ተሸላሚዋ ጀርመናዊት አዲስ የብሔራዊ ሬኮርድ አጽፋ አሸንፋለች። ለሀያ አንደኛ ዓመት የልደት በዓሏ ድንቅ ሽልማት ሆኗታል። በ2007 ሳብሪና ካስመዘገበችው ክብረ ወሰድ ላይ ዘጠኝ ሴኮንዶችን አንስታለታለች። በ8 ደቂቃ 36 ሴኮንድ 0 1 ገብታለች። በ2015 የዓለም መሰናክል ሩጫ ነሐስ ተሸላሚዋ ጌይሳ ፌሊስታስ ክራውስ ሁለተኛ ሆናለች። በፖላንዱ የአዳራሽ ውስጥ ስፖርት ውድድር በወንዶቹ ምርኩዝ ዝላይ የአውሮፓው ሻምፒዮን ፒዮትር ሊሴክ አምስት ሜትር ከሰባ ሁለት ዘሎ በአንደኝነት አጠናቋል። በፈረንሳይ ወንድማማቾቹ ረኖ ላቪዬኒና ቫለንቲን በምርኩዝ ዝላይ አምስት ከሰማኒያ ሦስት እና አምስት ከሰባ ሁለት ሜትር በመዝለል አንደኛና ሁለተኛ ሆነው ፖዲየሙን ተጋርተዋል። እዚህ በዩናይትድ ስቴትስ አልበከርክ በፈጣኑ የ60 ሜትር ሩጫ ውድድር ክሪስቲያን ኮልማን በ6 ነጥብ 34 ሴኮንድ አሸንፋለች። ወደ ፒዮንግያንግ ደቡብ ኮሪያ የክረምት ኦሎምፒክ ዜና ስንሸጋገር የሩሲያ አትሌቶች በአበረታች መድኃኒት መጠቀም ተጠርጥረው እየተመረመሩ መሆናቸውን እናገኛለን። ባልና ሚስቱ አሌክሳንደር ክሩሼንስኪና አናስታሲያ ብሪጅጋሎቫ የተደረገላቸው ምርመራ ባለማለፋቸው ጥርጣሬ ውስጥ ገብተዋል። የቅድሚያ ምርመራው ኤ ውጤት በደማቸው ውስጥ አበረታች መድኃኒት እንዳለ ያሳያል። የቢ ምርመራው ውጤት ገና ይፋ አልተደረገም። ከተረጋገጠባቸው እስካሁን ያስመዘገቡት ውጤት ተሰርዞ ሽልማታቸውን እንደሚነጠቁ ዘገባዎች ጠቁመዋል። የኔን በዚሁ ለአብቃ አድማጮቼ። ለቀሪ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛሕኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛሕኝ። አመሰግናለሁ ሰለሞን። ብሔራዊ ቡድኑና ክለቦች ለነበሩባቸው አህጉራዊ ማጣሪያዎች የተሸጋሸጉ የኢትዮጵያ ፕሪምየር ሊግ ሶስት ተስተካካይ ጨዋታዎች በአዲስ አበባ ስቴዲየም ሰሞኑን ተከናውነዋል። ባለፈው ሐሙስ፣ ቅዱስ ጊዮርጊስ አዳማ ከተማን አስተናግዶ አንድ አቻ ተለያይተዋል። በእለቱ አዳማ ከተማ በተሻለ እንቅስቃሴ በጊዮርጊስ ላይ ተጽዕኖውን ከማሳደሩን በላይ ቀድሞ በማግባትም አሸንፎ ለመውጣት ተቃርቦ ነበር። ጨዋታው ሊጠናቀቅ አምስት ደቂቃ ሲቀር ቅዱስ ጊዮርጊስ አቻ የሆነባትን ጎል አስቆጥሮ አቻ ወጥተዋል። በዕለቱ የጊዮርጊስ ደጋፊዎች በቡድናቸው መዳከም ብስጭታቸውን በቁጣ ገልጸዋል። በደጋፊዎች መጋጨትም ውድድሩ ከ25 ደቂቃ በላይ ተቋርጦ ነው እንደገና የተጠናቀቀው። የመቀሌ ከተማና የመከላከያ የትናንቱ ግጥሚያም ሌላው ተስተካካይ ጨዋታ ነበር። መከላከያ ባለፈው ረቡ በደደቢት የደረሰበትን የአራት ለባዶ ሽንፈት ረስቶና አገግሞ ጠንካራና የዋንጫ ተሻሚውን መቀሌ ከተማን አንድ ለባዶ አሸንፎ ለጊዜውም ቢሆን ከአደጋው የወራጅ ቀጠና ተላቋል። ለመከላከያ የማሸነፊያውን ግብ በስልሳኛው ደቂቃ ያስመዘገበው ምን ይሉ ወንድሙ ነው። መከላከያ ደረጃውንም አሻሽሏል። የመከላከያው አሰልጣኝ ሻምበል ምን ያምር ጸጋዬ ከጨዋታው በኋላ ጠንካራውን መቀሌ ከተማን ማሸነፋችን አስደስቶኛል። ወደፊትም ድክመታችንን አሻሽለን ለውጤት እንበቃለን ብለዋል። የመቀሌ ከተማ ምክትል አሰልጣኝ ጎይቶም ኃይሌ በበኩሉ የሚከተለውም ብለዋል። በዘጠና ደቂቃ ሙሉ አጥቅተናቸው ናቸው ነበር። ያው አጋጣሚ ጎል ተቆጥሮብናል። በጸጋ እንቀበላለን ድክመታችን የነበረው የአጨራረስ ችግር ነበረብን፣ ም በሁለተኛ ዙር ቀርፈን እንገባል። በወራጅ ቀጠና ውስጥ የሚገኙት ድሬዳዋ ከተማና ኢትዮ ኤሌክትሪክ ዛሬ ይጫወታሉ። የደረጃ ሰንጠረዡን ደደቢት በ28 ነጥብ መሪነቱን አልለቀቀም። መቀሌ ከተማ በ25 ተከትሏል። ጅማ አባ ጅፋር እና ቅዱስ ጊዮርጊስም በእኩል 22 ነጥብ ሶስተኛ ናቸው ጌታነህ ከበደ በ9 ጎል ኮከብ ጎል አግቢነቱን እንደያዘ ሲሆን ሌሎች ሶስት ተጫዋቾች በእኩል ሰባት ጎል ጌታ ነህም ተከትለውታል። ይኸው ነው በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀልን ለማጠቃለል አድማጮች የኢትዮጵያ እግር ኳስ ፌዴሬሽን የምርጫ አስፈጻሚ ኮሚቴ የካቲት 10 ቀን 2010 ዓ ም ባካሄደው ስብሰባ ከፊፋ የተላከውን ሮድማፕ ማለትም አቅጣጫ ጠቋሚ ሐሳብ መሠረት በማድረግ ውይይት አድርጎ በሙሉ ድምፅ በፊፋ ሐሳብ ተስማምቷል። ምርጫውን በተወሰነው ቀን የካቲት 24 2010 ዓ ም ወይም በአውሮፓውያኑ ማርች 3 2018 በአፋር ክልል በሰመራ ከተማ ለማካሄድ መወሰኑን የተላከልን ደብዳቤ ግልባጭ ያረጋግጣል። ውጤቱን እንከታተላለን። በዚሁን ሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰሎሞን ክፍሌንና ገዛኸኝ ጽዮን መስቀልን ለቅንብራቸው እናመሰግናለን። አድማጮች አሁን የማጠቃለያ ዜናውን ከዳረች ፍሳየ። የአውሮፓ ህብረት የውጭ ግንኙነት ጉዳዮች ቃል አቀባይ ዛሬ ባወጡት መግለጫ በኢትዮጵያ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች አብረው እንዲሰሩ ጠየቁ። የኢትዮጵያን ወቅታዊ ሁኔታ አስመልክቶ የህብረቱ የውጭ ግንኙነት በሰጠው በዚሁ መግለጫ የጠቅላይ ሚኒስትር ኃይለማርያም ስልጣን መልቀቅ በሀገሪቱ የመተማመንና የእርግጠኛነት ሁኔታ መጥፋትን እንደሚፈጥር ጠቅሶ የህዝቡን ጥያቄዎች ለመመለስ የተነገሩትን አውንታዊ ለውጦች ሙሉ በሙሉ መቀጠል ለመጪው አዲስ መንግስት በጣም ጠቃሚ መሆኑን አመልክቷል። በደቡብ አፍሪካ ያሉ ተቃዋሚዎች አዲሱ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ስለ ሀገሪቱ ሁኔታ ያደረጉትን የመጀመሪያ ንግግር አጥብቀው ነቅፈዋል። አዲሱ ፕሬዝደንት በሀገሪቱ ያሉትን በርካታ ተግዳሮቶችን የሚመለከት ተጨባጭ እቅድ ይኖራቸው እንደሆነ ተጠራጥሯል። ፍሎሪዳ ክፍለ ግዛት በሚገኝ የሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተ ተኩስ 17 ሰዎች ከተገደሉ ወዲህ ጠመንጃ የሚይዙ ሰዎች ማንነትን አስመልክቶ ያለው ፌዴራዊ ምርመራ እንዲጠብቅ የሚያደርገውን ጥረት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ደግፈዋል። የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ዝግጅት እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳኒስ ፍስሃየንን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ Thank